የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች የዛሬ አርብ ሐምሌ 26211 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀምረናል። ለውጡን የሚመራው ስብስብ ለሰብአዊ መብት ላይ ያለው አቋም አልተቀየረም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ድምፆች እንዲከፈቱ የወሰነው መንግስት ነው። ድምፆች መታፈን የለባቸውም የሚል ጽኑ አቋም ያመላከተው መንግስት ነው። እስረኞች የፈታው መንግስት ነው። ጃ የሚደረጉ ሚዲያዎች የለቀቀው መንግስት ነው። ስለዚህ ድምፆች እንዲታፈኑ ፍላጎት የለም። ዘገባለን በሌላ ዘገባችን ደግሞ ቻይና ለኢትዮጵያ የሰብአዊ እርዳታ የሚውል 9000 ሜትሪክ ቶን ስንዴና ሩዝ አስቸኳይ የምግብ እርዳታ ሰጠች። 2019 እንግዳ ተቆጣጠር በወጣ የሰብአዊ ድጋፍ ስነላ ለተመለከተው በመላው ሀገራችን ለሚገኙ በድርቅ አደጋ በጎርፍና እንደዚሁ በመፈናቀል ጉዳት ለደረሰባቸው ዜጎቻችን የሰብአዊ ድጋፍ እርዳታ አካል ተደርጎ የሚቀርብ ነው። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳና የሰማችኋቸው በዝርዝር ዘገባው እንመለስበታለን። ሌሎች ለምሽቱ ያሰናዳናቸው ዝግጅቶችም አሉን። ፕሮግራሙን በመምራት ኔ ጽዮን ግርማና ኤደን ገረመው አብረናችሁ እንቆያለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችሁ። ለዜናው ኤደን አብራችሁ ትቆያለች። ከዜናው ጋር ተመልሼ መጥቻለሁ። የዩናይትድ ስቴትስ የበሽታዎች ቁጥጥርና የመከላከል ማዕከል ኢቦላ ቫይረስ ተጠቂዎች ወዳሉባት የኮንጎ ዴሞክራሲያዊት ሪፐብሊክ የድንበር ከተማ አስራ ሁለት አባላቱን ላከ። በሀገሪቱ ከተቀሰቀሰ ትላንት ሐሙስ አንድ አመት የሞላው የኢቦላ ወረርሽኝ እስካሁን አንድ ሺህ ስምንት መቶ የሚበልጡ ሰዎችን ገድሏል። በኮንጎ ሰሜን ምስራቃዊ ክፍለ ግዛት ድንበር አካባቢ ያለው ግጭት በሚያሰጋ ሁኔታ ረገብ ካለ ተጨማሪ ባለሙያዎችን እንልካለን ሲል ሲዲሲ አስታውቋል። አስራ ሁለቱ የዩናይትድ ስቴትስቱ የበሽታ ቁጥጥር ማዕከል አባላት ከሩዋንዳ ሲያደርጋ የምታዋሰነው ዋና የመተላለፊያ ከተማ ወደ ጎማ ይጓዛሉ። ከተማዋ ሶስተኛ የኢቦላ ቫይረስ ታማሚ መገኘቱን ትላንትና አስታውቃለች። የአልቃይዳውም መስራች ኦሳማ ቢላደን ወንድ ልጅ የሽብርተኛ መረቡ መሪነት ወራሽ እንደሆነ የሚነገረው ሀምዛ ቢላደን ተገድሏል የሚሉ ዘገቦች ቢኖሩም የዩናይትድ ስቴትስ ባለስልጣናት የኦሳማ ቢላደን ልጅ ባለፉት ሁለት አመታት ውስጥ በዩናይትድ ስቴትስ በታገዘ እርምጃ ተገድሏል ያለውን ዘገባ ለማረጋገጥ ፈቃደኛ ሳይሆኑ ቀርተዋል። ዓለም አቀፉ ሽብርተኛ መረብ ለዩናይትድ ስቴትስ ደህንነት አስጊነቱ አሁንም እንዳለ ነው ሲሉ የዩናይትድ ስቴትስ ባለስልጣናት እያስጠነቀቁ ናቸው። ሀምዛ ቢላደን ቢኖርም ቢሞትም አልቃይዳ ሊናቅ አይገባም እያሉ ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የጸረ ሽብርተኛ እንቅስቃሴ አስተባባሪ አምባሳደር ኔታን ሴልስ በአሁኑ ወቅት እንደምንመለከተው አልቃይዳ አሁንም እንደበፊቱ በፊቱ ጠንካራ ነው ማለታቸው ታውቋል። የቀጣዩም ዘገባ ከዚሁ ከአሜሪካ ነው። ዩናይትድ ስቴትስ ከቀድሞ የሶቪየት ህብረት ጋር ከተፈራረመች የባለ መካከለኛ ርቀት ኒውክሌር ኃይሎች ስምምነት በዛሬ ዕለት መውጣቷ ተገለጸ። ዩናይትድ ስቴትስ እርምጃውን የወሰደችው ሩሲያ አዳዲሶቹ ሚሳይሎቿን ለማስወገድ ፈቃደኛ አለመሆኗን ተከትሎ የራሷን በሚሳይል ተወንጫፊ ፈንጂ በማምረቷ መሆኑ ተገልጿል። የሩሲያ አድራጎት ሁሉን የሚጥስ መሆኑን የሰሜን አትላንቲክ ሀገሮች የቃል ኪዳን ድርጅት ኔይቶም ተናግሯል። ሩሲያ ሚሳይሎቹን ሙሉ በሙሉ በሚረጋገጥ መልኩ ለማውደም ፈቃደኛ ሳትሆን በመቅረቷ ለውሉ መፍረስ ብቸኛ ተጠያቂ ያደርጋታል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ተናግረዋል። አድማጮች ለሰዓቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀጣይ የጋቢና ፕሮግራሞቻችን ጋር አብራችሁን ቆዩ። የጋቢና ጉዞአችን ይቀጥላል። ጽዮን ግርማና ኤደን ገረመው አብረን ከአድማስ እንሻገር እንላቸዋለን።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 ወደ መጀመሪያ መግቢያችን ላይ ወደ አስተዋወቅናችሁ ዘገባ ነው የምናልፈው። ለውጡን የሚመራው ስብስብ በሰብአዊ መብት ላይ ያለው አቋም አልተቀየረም ሲል ጠቅላይ ሚኒስትር አብይ አህመድ ሲሉ ተናገሩ መንግስታቸው የሰኔ አስራ አምስቱን ተጠርጣሪዎች ከመያዝ ጎን ለጎን ድምጾችን ለማፈን እየሰራ ነው በሚል ከአንዳንድ ወገኖች የሚነሱ ነቀፋዎችን ድምጾች እንዲከፈት የወሰነው መንግስት ነው በማለት አጣጥለዋል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ለጋዜጠኞች የሰጡትን መግለጫ የተከታተለው እስክን ክልል ፍሬው ተከታዩን ዘገባ አድርሶናል። የጠቅላይ ሚኒስትር አብይ አህመድ መግለጫ የተለያዩ ወቅታዊ ጉዳዮችን ያብራሩበት፣ በመንግስታቸው ላይ ለሚሰነዘሩ ወቀሳዎችን ምላሽ የሰጡበት ነው። ሰኔ 15 በባህር ዳርና በአዲስ አበባ ከተፈጸሙ ግድያዎች በኋላም የመጀመሪያው ነው የዛሬው ጋዜጣዊ መግለጫ። መንግስት የሰኔ 15ን ተጠርጣሪዎች ከመያዝ ጎን ለጎን ድምፆችን ለማፈን ይሰራል በሚል ከአንዳንድ ወገኖች የሚሰነዘሩ ትችቶችን የተመለከተው ከቀረቡላቸው ጥያቄዎች አንዱ ነው። ጠቅላይ ሚኒስትሩ ከአሜሪካ ድምፅ ለቀረበው ለዚህ ጥያቄ በሰጡት ምላሽ ትችቶቹ እውነታውን እንደማያንጸባርቁ ተናግረዋል። ሰኔ 15 ተጠርጣሪዎች እና እሱን ተስታኮ ድምፆች ለማፈን እየተጠቀመበት ነው መንግስት የሚል ክሶች ይሰማሉ ለተባለው፣ ድምፆች እንዲከፈቱ የወሰነው መንግስት ነው። ድምጾች መታፈን የለባቸውም የሚል ጽኑ አቋም ያመላከተው መንግስት ነው። እስረኞች የፈታው መንግስት ነው። ጃ የሚደረጉ ሚዲያዎች የለቀቀው መንግስት ነው። ስለዚህ ድምጾች እንዲታፈኑ ፍላጎት የለም። ድምጾች ቢታፈኑ ኖሮ ኢትዮጵያ ውስጥ ስልክ ያለው ሁሉ ጋዜጠኛ ባልሆነ ነበረ። ድምጾች ስለማይታፈኑ ነው ሙያው ያለውም ሙያ የሌለውም ጋዜጠኛ ሆኖ ተንታኝ ሆኖ በሁሉም አውዶች እንዳሻው የሚናገረው ለዚህ ማፈን ፍላጎት እንብዛም የለም። ለውጡን እየመራ ያለው አካል ከትናንት እስከ ዛሬ ያለው አቋም ተመሳሳይ መሆኑን የጠቆሙት ሰብአዊ መብት አያያዝ ጋር ተያይዞ አዲስ ነገር የለም። ሰብአዊ መብት አያያዝ ጋር ምንም ከነበረን አቋም የተዛነፈ የተለየ ነገር እየተካሄደ አይደለም። አሁንም ጨለማ ቤት የለም። አሁንም ጥፍር አይነቀልም። አሁንም ሰው አይገረፍም። በህግ አግባብ ይያዛል፣ በህግ አግባብ ይፈታል። ሰብአዊ መብት ላይ የጀመርነውን የዴሞክራሲ አውድ የማስፋት ነገር ከማስፋትና ከማዘመን ውጭ ወደ ኋላ የተመለሰ ነገር እና ብንፈትሸው የሚያስብል ነገር የለም። የሰኔ 15ቱ ክስተት እጅግ አደገኛ እንደነበር ያስታወሱት ጠቅላይ ሚኒስትር አብይ አህመድ እንደ ቀላል ድርጊት ሊታይ እንደማይገባውም ተናግረዋል። የጀመርነውን የዲሞክራሲ ጉዞ ወደኋላ ለመመለስና መንግስትን እምብዛም ያልተለማመደውን ዲሞክራሲ ጥሎ ወደ ነበረበት እንዲሄድ በር የሚከፍት በማለት ነው ያንን ክስተት የገለጹት። እንደ ቀላል ድርጊት የሚታይ አይደለም፣ ኢትዮጵያውያንም በዚያው ልክ መገንዘብ ይኖርባቸዋል ብለዋል። ሰኔ 15 የሆነው ነገር መክሸፍ ባይችልና በታቀደው መሰረት በርካታ ሰዎች ላይ ግድያው ቢከናወን ኖሮ ከፍተኛ መጫረስ ሊያስከትል ይችል ነበር በማለትም አክለዋል። በአጭሩ በመቀጨቱና ባለመሳካቱ ሰዎች አቅልለው ሊያዩት እንደማይገባም ነው ጠቅላይ ሚኒስትሩ ያሳሰቡት። መንግስታቸው እየወሰደ ያለው እርምጃ ግን እየተመጣጠነ መሆኑን ገልጸዋል። የሚቀጥለውን አገር አቀፍ ምርጫ በተመለከተ ፓርቲያቸው ኢህአዴግ የያዘውን አቋም አብራርተዋል ጠቅላይ ሚኒስትሩ። ከዚህ አንጻር የኢህአዴግ ስራ አስፈጻሚ ኮሚቴ ባካሄደው ስብሰባ ምርጫው ጊዜውን ጠብቆ መካሄድ እንዳለበት ከጋራ መግባባት ላይ መድረሱን አስታውሰዋል። ምርጫውን የማራዘምና አለማራዘም ጉዳይ በገዢው ፓርቲ ብቻ ሊወሰን እንደማይችል ግን አመልክተዋል። ለዚህ ብለን ህገ መንግስት ወደ ማሻሻል የራስን የፓርላማ ቆይታ ወደ ማራዘም ከምንሄድ በወቅቱ ብናደርግ ይሻላል የሚል ሀሳብ ኢህአደግ በጥቅሉ የነበረው ሀሳብ ነው። ልዩነት ያለን እንደ ከዚህ ቀደሙ ምርጫው ይካሄዳል ወይም አይካሄድም ብሎ ኢህአደግ አይወስንም። እንደ ፓርቲ እኛ ምርጫው በጊዜው ቢደረግ ብለን በበጀትም በድጋፍም ከምርጫ ቦርድ ጎን በመቆም ስራችን ይሰራን ነው ለምርጫም እየተዘጋጀን ነው ነገር ግን የተለያየ ሀሳብ ያላቸው ፓርቲዎች በምርጫ ቦርድ በጋራ በጥምር በምንገናኝበት መድረክ አጀንዳው ተይዞ ሀሳቡ ኢንተርቴን መደረግ አለበት ያ ከሆነ ፕሮሰሱን ውጤቱንም ያሳምረዋል ይሁን ህገ መንግስታዊ ነው መደረግ አለበት ብለን ብዙዎች ሳይቀበሉት እንዲደረግ ብንወስን ከውይይት ውጭ ብንወስን ፕሮሰሱን ያበላሽብናል እንቁላል ሁለት ጊዜ ልደቷ ይባላል። አንድም ዶሮ አንድም እንቁላል ስጥል፣ አልያም ጫጩቱ ሲጣል ምርጫ ሁለት ልደት ነው ያለው። አንዱም ፕሮሰሱ ነው፣ ሁለተኛም አውትካሙ ነው። ፕሮሰስ ተበላሽቶ አውትካም ሊስተካከል አይችልም። ፕሮሰሱ አሳማኝ፣ ሁሉም የሚቀበለው ነፃ፣ ዴሞክራሲያዊ ቢያንስ መራጩ ህዝብ የእኔ ድምፅ አልተጭበረበረም ብሎ የሚያምንበት ከሆነና ከምርጫ በኋላ በምርጫ ምክንያት ሰው ማይሞት ሰው ማይቆስል ከሆነ ምርጫው ስኬት ታማም ዲሞክራሲን ያመጣ ያስፈልጋል ላድርግ ብሎ ከወሰነ ህዝቡ ማድረግ ይችላል። ጠቅላይ ሚኒስትር አብይ አህመድ በጽህፈት ቤታቸው በሰጡት መግለጫ በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ምን ላይ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። ኪነ ጥበብ የማህበረሰብ ታሪክ፣ የዕለት ተዕለት ህይወት ይገለጽበታል። ሰላም ኢትዮጵያ ላለፉት አስራ ሰባት ዓመታት በኢትዮጵያ ውስጥ የጥበብ ስራዎችን በማዘጋጀትና ወጥነት ከያንያን በወጥነት ከያንያንን ሳሰለጥን የቆየ ድርጅት ነው። ባለፈው ሳምንት ይኸው ሰላም ኢትዮጵያ ኢትዮጵያ ውስጥ በአምስት ክልሎች በመዘዋወር በኪነጥበቡ ዘርፍ ላሉ ጀማሪ ከያንያን ባህል ጥርጊያውን ይከፍታል በሚል ቃል ስልጠና ሲሰጥ ቆይቷል። ኤድን ገረመው ከፕሮግራሙ አዘጋጆች ተሳታፊዎችና ከአሰልጣኞቻቸው ጋር ቆይታ አድርጋለች። ለዘመናት ሰዎች አስተሳሰባቸውን፣ የህይወት ፍልስፍናቸውን፣ አለባበሳቸውን፣ አመጋገባቸውን ከሌሎች ጋር አንድ የሚያደርጓቸውንም ሆነ የሚለዩቸውን ነገሮች በባህል ስም ይዘው ለትውልድ እያወረሱ ኖረዋል። በዚህ የውርስ ሂደት ውስጥ ታዲያ ኪነ ጥበብ ትልቁን ድርሻ ትወስዳለች። ሙዚቃ፣ ስዕል፣ ስነ ጽሁፍ፣ ውዝዋዜ እንዲሁም ሌሎች የጥበብ ዘርፎች የአንድን ማህበረሰብ መገለጫዎችን አውጥተው ያሳያሉ። ኪነ ጥበብ በዚህ ብቻ ሳትበገር እንደ ከያኒው ፍላጎትና ብቃት ማህበራዊ ችግሮችንም በሳቅ በጨዋታ እያዋዛች በማቅረብ መልእክት ታደርሳለች። ታዲያ ባለፉት ሳምንታት ሰላም ኢትዮጵያ ባህል ጥርጊያውን ይመራል ወይም ይጠርጋል በሚል ርዕስ ኪነጥበብ እንዴት ባህልና ማህበራዊ ችግሮችን አካታ በማዋዛት በማቅረብ ወደ መፍትሄ ታደርሳለች በሚል ከአምስት የተለያዩ ክልሎች ለተውጣጡ ጀማሪ ከያንያን ስልጠና ሰጥተው ነበር። ስለ ስልጠናው አላማና ሀሳብ የሰላም ኢትዮጵያ ፕሮግራም ኃላፊ አቶ ሲሳይ መንግስቴ እንዲህ ይሉናል። ባህል ጥርጊያውን ይመራል መካል ቸው ወይ ሚል የተሰሩ ፕሮጀክት አለን አጠቃላይ ወደ ሁለት መቶ የሚጠጉ ወጣቶች ሰልጥነዋል። የክልል ዋና ዋና ከተሞች ላይ መቀሌ፣ ባህርዳር፣ ሻሸመኔ፣ ናዝሬት እና አዲስ አበባ እንዲሁም ሐዋሳ ስልጠናው ተሰጠው። ማለት ሀሳቡ ምንድን ነው? ልጆቹ የባህል ዘርፎች ላይ በተለይ ሙዚቃን፣ ሰርከስን፣ ፊልምን እና ሚዲያ ካልቸር ጋር የሚያያዙ የሚዲያ ዘርፎች በጥበብራቸው ውስጥ አስተማሪ የሆኑ ጉዳዮችን እንዴት ማስገባት ይቻላል የሚል ለምሳሌ ሴቶችን ጉዳይ በታነሽልም

ባህል ላይ ነው። ብዙ ነገሮች አግኝተናል። ባህል ላይ የምንሰራው ነገር አንድ ደራሲ ፊልም የሚጽፎ ሰው ደግሞ ሰው ጀመራ ባህሉ ማዕቅ አለበት። እኛ ከዚህ በፊት በምናውቀው ባህል ሲባል ያው ማንነትም የምንገልጽበት ብለን ነው በዚህ በአንድ ምንገልጸው። አሁን ግን ውስጥ ገብት በብዙ ና አንግል አይተን ተፈጥሮና ወይም ደግሞ ባህልና ተፈጥሮ እንዴት ይገናኛል፣ ባህልና ደግሞ

ኦሪንቴሽን ግን ያስፈልገዋል። እኔ አሁን ያየሁት ነገር እንዳልኩሽ እንደ መጃ እንደ መነሽ እኔ ትልቅ ትልቅ ትልቅ መዳኛ እኔ ምን ብዬ ነው የማምነው፣ ኢትዮጵያ ውስጥ ችግር አለ እንደዛ ምን ሆነ ግን፣ እኛ በሀገራችን ተስፋ እንቆርጥ። አዲስ ቀን ይመጣል፣ አዲስ ተስፋ ይመጣል። አዲሱን ተስፋ ደግሞ የሚያመጣው ባይዘ ፖለቲካ ብቻ አደረግ እያላምን የእኛ ሀገር ውስጥ ኪነ ጥበብ ነው። ምክንያቱም ኪነ ጥበብ ድንበር ስለሌለው፣ ኪነ ጥበብ ድንበርን መሻገር ስለሚችል፣ ኪነ ጥበብ ሰውን ወደ ሰብአዊነት ስለሚያሻግር እነዚህ ልጆች ካፓሲት ማድረግ ያስፈልጋል ምክንያቱም ለምን መሰለሽ አይሽ አሁን ለምሳሌ አብሮ መኖር፣ ሰላማዊ ኑሮ ማለት ምን ማለት ነው የሚለውን በራሳቸው ቋንቋ እንዲተረጉሙት ከፍ በየክልሉ እየሄድን ልጆቹን ማሰል ማብቃት መቻል መምህር ያጠቃልሉ ከያኔያን እንደዚህ አይነት ስልጋል በተለይም ሌሎች ላይ ንከረምብ ችግሩን ከመሰረቱ ቅረፍ እንችላለን። ወጣቶች ይህን መሰል ስልጠና ማግኘታቸው የማህበረሰብ ችግሮቹን ከመቅረፍ በዘለለ ሰብአዊነት እንዲኖራቸውና እንደ ማህበረሰብም እርስ ከጋቢና ቪኤ የሚተላለፍላችሁን ፕሮግራሙ ኤደን ላጠናቀርሽው ዘገባ እናመሰግለን። አሁን ደግሞ ወደ ተከታዩ ዘገባች እናልፋለን። የጋቢና ስፖርት ነው። ስፖርተኛ ይሰኛል ፕሮግራሙ። እንግዲህ መቀሌ ላይ መቀመጫውን ያደረገ ኢትዮሳይክሊንግ ሀገር ጎብኚዎች ከነ ብስክሌታቸውን መጥተው የኢትዮጵያን ታሪኮች እንዲብሎም ወጣት የስፖርቱ ተሳታፊዎችን እንዲያግዙ የሚያደርግ ጥረት ተጀምሯል። የድርጅቱ የኢትዮጵያ እንቅስቃሴ ኃላፊ አቶ ሳናት ማጣታ ይደምጥ። በጸደይ ላይ የኢትዮ ሳይክሊንግ ሆሊዴይስ ባልደረቦች ብስክሌቶቻቸውን ተሸክመው አራቋርጠው የሚመጡ እንግዶችን ይጠብቃሉ። ህዳር ላይ እንግዶቹ 300 ኪሎ ሜትር የሚለያገትና ቁልቁለት በጋራ ይጋልባሉ። ኤበረው እዚህ ትግራይ ውስጥ ነው እና ተጀምሮ የመጀመሪያ ቀን አዲግራት ያበቃል። ጎንደር ኬክ ላይ ደግሞ ከሱም አብያዲ አቢያዲ አቶ ሌላ ብራ ነጋቢት ላይ በይፋ የተቋቋመ ድርጅት ነው። የድርጅቱ ጠንሳሽ በብስክሌት ስፖርት ዓለም ትልቅ ስሚያ ቱር ዴ ፍራንስን ጨምረው በተለያዩ ዓለም አቀፍ መድረኮች ኢትዮጵያን ወክሎ የተወዳደረው ጸጋቡ ገብረ ማርያም ነው። የእንግሊዝ የቀድሞ 10 ሺህ ሜትር የኦሎምፒክ ሯጭና ታላቁ የኢትዮጵያ ሩጫን በመሰሉ ስፖርታዊ ክንውኖች በአመራርነት ያገለገለው ሪቻርድ ኒሮርካር ደግሞ የድርጅቱ የውጭ አገር አስተዳደር ወኪል ሆኖ ያገለግላል። አቶ ሳሙኤል እንደነገረን ዓላማው ከመላጡ ስፖርታዎች አዲስ እይታ

ህጻናትን የብስክሌት ስጦ ያላቸው ህፃናትን ከሱሩ እንደ ክለብ አቋቁሞ ለማስኬድ ነበር አላማው። አሁን የምንጨርሰን ስድስት ህጻናት መርጠን ጨርሰናል። ከነሙን ፋሲሊታቸው ማለት ነው ምግባቸውንም ብስክሌት የሚያስፈልገ የብስክሌት ጥልፋች ሙሉ እና ሙሉ ካምፕ ተዘጋጅቶ አሁን ልንገባ በእኛ በኩል ነ ያለው ዝግጅት ጠርጥረን። አቶ ሳሙኤል አብርሃ ድርጅቱ አሁን በትግራይ ክልል ውስጥ ተጀምሮ የሚጠናቀቅ የጋራ ብስክሌት ግልቢያ አዘጋጀው ተጀማሪ ጀት ቅም አንጻር መሆኑን ጠቅሰው መላ ኢትዮጵያን የሚያካልል በርከት ያለው ከመላው ዓለም የሚመጡ የብስክሌት ግልቢያ አፍቃሪያን የሚሳተፉበት መርሃ ግብር ለማዘጋጀት እንደሚጠር ነግረውናል። እንደ ጀማሪ ያሰብነው ነው እስከ ሀያ ሰው ነው። ሀያ ሰው እዚህ ኤቨንት ላይ ተሳተፈል እንደ ጀማሪ ለእኛ በቂ ነው እንላለን። አትሊስት ሀያ ሰዎች መጥቶ ማለት ለእኛ ትልቅ ፕሮሞት ያደርጋሉ ለኔክስት ለሚቀጥለው አመት ኤቨንት። የብስክሌት ስፖርት ኢትዮጵያውያን በዓለም የስፖርት መድረኮች ከተሳተፉባቸው ቀደም ስፖርቶች አንዱ ነው። ኢትዮጵያ የመጀመሪያ የኦሎምፒክ ተሳትፎዋ በሆነው እንደ ኤሮፓያን አቆጣጠር አጣጠር በአስራ ዘጠኝ ሃምሳ ሰባቱ የአውስትራሊያ ሜልቦርን ኦሎምፒክ ላይ ካሳተፈቻቸው 12 መካከል አንዱ ገረመው ደንቦባ የተሰኙ ብስክሌተኛ እንደነበሩ አይዘነጋም። ሀብታሙ ስዩምን ለዘገባው እናመሰግናለን። አሁን አድማጮች፣ የዘጋቢዎቻችን መስኮት ዘገባ የሚቀርብበት ሰዓት ላይ ነው ያለነው። ለዛሬ ወደ አዳማ ዘጋቢያችን ነው የምንሻገረው ሀይለ እርዳታ የሚውል ዘጠኝ ሺ ሜትሪክ ቶን ስንዴና ሩዝ አስቸኳይ የምግብ እርዳታ ሰጥታለች። እርዳታው በተለያዩ ምክንያቶች ከቀያቸው ለተፈናቀሉና በኤሌኖ የአየር ንብረት መቃወስ ምክንያት ድርቅ በተከሰተባቸው አካባቢዎች ለሚኖሩ የኅብረተሰቡ ክፍሎች የሚውል ነው ተብሏል። ብሎናል ዘጋቢያችን ሙክታር ጀማል። በተከታዩ አጠር ያለ ዘገባ ቻይና የለገሰችው የ7408 ሜትሪክ ቶን ስንዴ እና 59 ሜትሪክ ቶን ሩዝ በኢትዮጵያ ለተከሰተው የሰብአዊ ቀውስ እርዳታ የሚውል እንደሆነ ተገልጿል። እርዳታው በገንዘብ ሲሰላ ከ206 ሚሊዮን ብር ወይም ከ7 ሚሊዮን የአሜሪካን ዶላር እንደሚያወጣም ተገምቷል። በኢትዮጵያ የቻይና አምባሳደር ታንጂን የምግብ እርዳታውን ለኢትዮጵያ ገንዘብ ሚኒስትር ደኤታ አቶ አድማሱ ነበበና ለብሔራዊ አደጋ ስጋት ሥራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ አስረክበዋል። አቶ ምትኩ እርዳታው በወሳኝ ጊዜ የደረሰ ነው ብለውታል። ለምን ደወቅታ የምንለው እንደምታውቁት፣ ከሁለተኛው የዓመቱ አጋማሽ በአብዛኛው አርሶ አደሩ በግብርና ስራ ላይ የሚሰማራበትና የእርዳታ አቅርቦት በሰፊው የሚፈለግበት ወቅት ስለሆነ ይሄ የእርዳታ አቅርቦቱ ሳይቆራረጥ ሳይቆራረጥ ዓመቱን በሙሉ በተለየ ቁጥልክ እንዲሄድ የሚያስችል እርዳታ መሆኑ ለየት ያደርገዋል። ሶስተኛው በእርዳታ አቅርቦት ረገድ ኢትዮጵያ መንግስት ነው እንግዲህ በአብዛኛው ግንባር ቀደም ኃላፊነት በመውሰድ ከሀገር ውስጥ ገበያዎች እየገዛ እንደዚሁም ከውጭ ሀገርም እየገዛ እያቀረበ የሚገኘው። ስለዚህ ዛሬ የተሰጠው የቻይና መንግስት ድጋፍ ኢትዮጵያ መንግስት እያደረገ ያለውን የእርዳታ ቅርቦች ስራ በበለጠ እንዲጠናከር የሚያደርግና ለዜጎቻችን በታቀደው መሰረት በሚፈለገው መጠንና ወቅት እንዲደርስ ለማድረግ ትልቅ አስተዋጽኦ አለው። ቻይና ከኢትዮጵያ ጋር አብሮ ለመስራት ቁርጠኛ ናት ያሉት በኢትዮጵያ የቻይና አምባሳደር ታንጂያን ሀገራቸው በሮች ጣ የማን ያዊ መሆኑን ተናግረዋል። አምባሳደር ታንጂያን በማከልም ስለ ኢትዮጵያ ብሩህ ተስፋ ይታየኛል ብለዋል። ብሩህ ተስፋ እንደሚኖረን እተማመናለሁ። ስለዚህ ታላቅ ሀገር ኢትዮጵያ መጻሐይ ዕድል ቀና እምነት አለኝ። እንዲሁም ስለ ኢትዮጵያ እና የቻይና መልካም ትብብር ሁላችንም ታዳጊ ሀገሮች ነን። ሁሌ ታዳጊ መባል እናፍርበታለን። በጣም እርግጠኛ ነኝ። በመተባበር በቅርብ አድገን የህዝቦቻችንን ኑሮ እናሻሽላለን። ኢትዮጵያ ከቻይና ጋር ያላት ግንኙነት ጠንካራ መሆኑን ያስታወሱት ኮሚሽነር ምትኩ ካሳ ኢትዮጵያ በሀገር ውስጥ የሚደረገውን እርዳታ ከ50 በመቶ በላይ በራሷ እየሸፈነች ትገኛለችም ብለዋል። ኮሚሽነር ምትኩ በማከልም የቻይና ሰብዓዊ እርዳታ የሚውለው በግጭት ምክንያት ከመኖሪያቸው ለተፈናቀሉ ወገኖች እና በድርቅ ለተጎዱ የሚደርስ መሆኑንም ተናግረዋል። ስለዚህ ዛሬ ንክክል ያደረግነው እርዳታ የ2019 እንደ አውሮፓ አቆጣጠር ለሰብአዊ ድጋፍ ያደረግነው ቁጥር ያለ 83 በሱ መሰረት ድጋፍ የተደረገ ነው። የድጋፍ በ2019 እንደ አውሮፓ አቆጣጠር በወጣው የሰብአዊ ድጋፍ ስነላለ ተመለከተው በመላው አገራችን ለሚገኙ በድርቅ አደጋ በጎርፍና እንደዚህ በመፈናቀል ጉዳት ለደረሰባቸው ዜጎቻችን በሰብአዊ ድጋፍ እርዳታ አካል ተደርጎ የሚቀርብ ነው የእርዳታው ስምምነት በኢትዮጵያ ገንዘብ ሚኒስትር ዴኤታ አቶ አድማሱ ነበና በኢትዮጵያ የቻይና አምባሳደር ታን ጃን መካከል ነው የተፈረመው ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ ሙክታርን ለዘገባው እናመሰግናለን አድማጮች አሁን የምናልፈው ከዛሬ ሁለት ዓመት ተኩል በፊት በዚህ በጋቢና ቪኦኤ ፕሮግራም በስፋት ወደ አስደመጥናችሁ ናችሁ አንድ ፕሮግራም ነው የምናልፈው። ለማስታወሻ አጠር አድርገን ያንን ፕሮግራም እናሰማችሁና ዛሬ ምን ሆነ የሚለውን በአጭሩ እንነግራችኋለን። ገሊላ ሰለሞን የተባለች አንድ ተማሪ ኦቴል ምግቦች ታግዝ ወደ ትምህርት ቤት ያሰማናችሁ ታሪክ ነበር። እናቴንም አባቴንም አላውቃትም። ማዘር እኔን ወልዳኝ ሞቤት ወላደች ማለት ነው። እዚህ አባትሽ ማን እንደሆነ አታውቂም? ሞቷል። እ ሶስት አመት ሊሆን ሆነ የሞተውና ሁለቱንም አላውቃቸውም። እና ማን አሳደገሽ? ሰዎች፣ ጎረቤቶች ነበሩ ይረዱ ነበር። ከአንድ ቤት አንድ ቤት ትዘርጉ ነበር። ያው ከልጅነት ደግሞ የሰው ቤት መጥረግ፣ መላላት ለዛ እያ ነው። እና አሁን የት ነው ያለሽው አሁን ወደ ጓደኛ ያለች አንድ አብራኝ ተማሪች ማለት ነው። እስከዚህ ምን ዳያክፍልነት የእሷ ቤተሰቦች ጋር ነው የምኖረው። ግን ያው በዚህ ላይ ብዙ ጭንቀት አለብኝ። ጭንቀቶችን ለማንም ስለማላቃብ ስለሚያመኘን ትንሽ ግራ ይገባኛል። ለዛ ነው። ምንድን ነው ጭንቀትሽ? እኔ በህይወት የሚጨነቀው ለትምህርትና ለወደፊት ለመሆነው ነገር ነው እንጂ ለጊዜያዊ ነገር ብዙ ትኩረት አልሰጠ ምንድን ነው በትምህርትሽ የሚያስጨንቅሽ ምንድን ነው? አሁን ባለፈው አመት ነበር ማትሪክ መሳልኩት ማለት ነው፣ አስረኛ ክፍል በጣም በችግር ነበር የተማርኩ። ከአንድ ሰዓት ማለት ነው፣ እውነቴን ነው የምልሽ፣ ቁርሴን ብበላ ምሴን አልበላም። እንደዛ እየተማን ሆስፒታል እየገባሁ ሶስት ቀን ሁላ ምግብ ሳልበላ በአራተኛው በልች የሆነ እንቁላል የሚመስል ነገር ሁላ እያስመለሰኝ ነበር፣ ሁላ በጣም ያመኛል ይላሉ። ድረስ ጨጓራ በሽተኛ ነኝ ታውቂያለሽ እና ብቻ ይደብራል። ነገሮች እንዳለ ማለት ነው። እሺ፣ እንደሱ ሆነሽ ትምህርትሽን እየተማርሽ ነው? አዎ፣ እንደዛ ሆነ እየተማርኩ ብዙ። ደግሞ አሁን የምጠለልበት ማለት ነው እኔ ከምማርበት ኮሌጁ የደርሶ መልስ በታክሲ ነው የምትሄጂው። እውነቴን ነው የምልሽ እኔ ማንም የታክሲ አይሰጥኝም ተስፋ ነው የምንሰጠኝ። ተስፋ የታክሲ ከሰጠኝ ከአስር ሳ ነው የምንማረው ቀን ሙሉ ማለት ነው። ምግብ ስለማላገኝ እዛው ትምህርት ቤት ጓሮ ግቢ ውስጥ ቁጭ ብዬ ውይ ላይብራሪ ውስጥ ቁጭ ብዬ ነው እንደገና ስምንት ሰዓት ሲሆን የምገባው ልክ ዘጠኝ ሰዓት ና ስት ይለቀቅ የእጄ ቤት ካለ እበላለሁ ከሌለ ካልሰጡ ዝም ብዬ ትኛል። እንደዛ ነው የሚ ሀንድ አውቶች አሉ ኮፒ ነው የሚያደርግልኝ ሰው ይቸግረኛል። አሁን ደግሞ የባሰ ብሎ አሁን የመጀመሪያ ሴሚስተር ውጤት ተለጥፏል። ግን በቃ አላ ትምህርት ቤቱን ትንሽ አስቸገረኝ። ስኮላር ነበረ እስኮላሩን ዳይሬክተሩን ሊቀበለው አልቻለም። ለምን ትንሽ የበፊቱ ሄዳችን ማለት ነው። እንትና ተቀይሯል እና አሁን ደግሞ ይህን አሁን የገባው ሰውዬ በዚህ አመት ምንም አይነት እስኮር አላንሰጥም ማለት ገና የሚቀጥለው አመት ወረቀት ምናምን ታይቶ ተቀበሌ ምናምን አለት ብቻ ያው እስኪ እስከሚፈተን ድረስ ይሄ ምናምን ይከብዳል። ታገል ከምገምታቸው በላይ ነው። ደግሞ በዚህ ላይ ማንም አጠገብ የለም። በጣም ተስፋ ቆርጣለሁ። ወ አለን ግን ወንድሜ ታላቂ ነው። እሱም በመከራና በችግር ነው እዛ ጎንደር ካምፓስ የሚማረው። በቃ ማንም ምንም የሚለኝ የለም። ታገልሽ እኔ ቢያንስ እንኳን ቢቸግረኝ ብታመምን ተስፋ ጋር ብንመጠው ብዙ ጊዜ ብቻ ይመመን የምመርጠው፣ ምክንያቱም ማንም ይህንን ችግር የሚረዳል የለም። ሁሉም የየራሳችን ነገር አላት። ከኢንተርኔት ላይም አስሳይመንት ሲሰጠን መስራት አልችልም። ምንም ነገር የለኝም። ሰልክም የለኝም። እንደገና ኮፒያር ቢባላል ያንንም አንዳውቶች ማምጣት አልችልም። ግን ውጤት ላይ ቢና ቢኤሲ ነው የማመጣው። ግን በቃ ምንም ማረግ አልችልም። በአቅሜ በላዩ ነው። በዚህ ምንም ተስፋ የለኝም። እግዚአብሔርም ተስፋ እያረኩ ነው የምኖር። ትንሽ ውስጤ ስለሚመጣ ነው ታውቂያለሽ። ብዙ ነገሮችን ስላሳለፍኩ ነው እንዲህ እንዲህ ብዬ ብነግርሽ ማለት ነው። ጀጎል የሚባል ቦታ አለ። እዛ ገብቼ ሰባት ያክፍን ለመማር እዛ ሰው ቤት ስለመጥረግ ነው ብዬ ገብች እና ሴት ሰዎቹ አይፈልጉሽም ብለ እውነቴን ነው የሚልሽ ነባረች ማታ አራት ሰዓት ላይ ይህንን ፕሮግራም ካዳመጣችሁ በኋላ በጣም እጅግ በጣም ብዙ አድማጮቻችን እሷንና ሌሎቹን ልጆች ለመርዳት ርብርብ አድርጋችሁ ነበር። ከሶስት መቶ ሺህ ብር በላይ ወደ ሀረር ልካችሁ ነበረ። ዛሬ ገሊላ ሰለሞን ባደረሰችን መልእክት ትምህርቴን አጠናቅቄያለሁኝ የብቃት ማረጋገጫ ተፈትኜም አልፌያለሁ ብላናለች። እንግዲህ አድማጮች፣ ለዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ኤደን ገረመው ነበርን። ያዘጋጀልን ደግሞ ፕሮግራማችንን ሞክቤላ ያሚሮ ነው። ደህና እደሩ። Un radio segala Amerika ti. Radio segala Amerika utah tak kembali ke jumat hati galgal ke saat-salama wala kajil kembali ke saat-saat itu meter bandi kuras segala video demi senrat Washington DC raka de berusaha gantapanromo am.